ራሳችንና የምንወዳቸውን ለመጠበቅ የሁላችንም ትብብር ከምን ጊዜውም በላይ ዛሬ ይፈለጋል። ያስታውሱ፣ ማንም ሰው ለኮሮና ቫይረስ በሽታ ሊጋለጥ ይችላል። ይህ በሽታ ከሰው ወደ ሰው በንክኪና በትንፋሽ ስለሚተላለፍ ሰላምታ በሚለዋወጡበት ጊዜ አይጨባበጡ፣ አይሳሳሙ፣ አይተቃቀፉ። ሰዎች በሚበዙባቸው ማኅበራዊ ጉዳዮች ላይ ለጊዜው አይገኙ። በትራንስፖርትም ሆነ በማንኛውም ስፍራ ከሌሎች ሰዎች ጋር ቢያንስ በአንድ ሜትር ይራቁ። ይህን የሚያደርጉት ራስዎን እና የሚወዷቸውን ከኮሮና ቫይረስ በሽታ ለመጠበቅ ነው። እነዚህን ጥንቃቄዎች በማድረግ ብዙ ለውጥ ማምጣት ይችላሉ። ርቀታችንን በመጠበቅ ራሳችንንና የምንወዳቸውን ጤና እንጠብቅ። ጤና ሚኒስቴርና የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት